ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምናምቻችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የጋቢና መሰናዶ ጀመረ። ጉበት ትራንስፕላንት ወይ ጉበት ነቅሎ ተከላ ኢትዮጵያ ውስጥ ለመጀመር ድሮ ማሳቤ ነው እና እንደ አስር ዓመት ሆኖናል። ይሄንን ስናስብ ስናበስል ስንፕላን ስናደርግ ማለት ነው። ያው ከጤና ጥበቃ ጋር ትብብር አለበት። የሰሜን አሜሪካ ወይም ደግሞ የሰሜን ካሊፎርኒያ ነዋሪ የሆኑት ዶክተር ቅድስት ኪዳኔ ማም ናቸው፣ በምሽቱ እንግዳችን ናቸው። እሳቸውና ባልደረቦቻቸው ነው የተመለከተ ዘገባ አለን። የቦስተን ማራቶንን እንዲሁም ደግሞ ሌሎች ጥንቅሮችን ይገዛናል። ኤደን ጋርማ ደግሞ የምሽቱን መሰናደው በመምራት ንጉሥ ታምሬ ደግሞ የድምፅና የምስል ምህንድስናውን በመከወን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አብራችሁን ነው ምሽቱ ቀዳሚ ዘገባ ትምህርት ነው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጥቁሮችን፣ ሴቶችና ሌሎች አናሳ የማህበረሰብ ክፍሎችን ጨምሮ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም ደግሞ መድሎ ተደርጎባቸዋል ተብለው የሚታሰቡ የህብረተሰብ ክፍሎችን ለመደገፍ ጥቅም ላይ ይውል የነበረውን ዘርን ያገናዘበ መመልመያ ፖሊሲ አፈርማቲቭ አክሽን ከዚህ በኋላ ተፈጻሚ እንዳይሆን ውሳኔ ካሳለፈ ወዲህ ለመጀመሪያ ጊዜ ዩኒቨርሲቲዎች አዲስ ተማሪዎችን ወደ ተቋማቸው እየተቀበሉ ነው። በርዕዮተ ዓለም መስመር የተከፋፈሉት የአሜሪካ ጠቅላይ ፍርድ ቤት ዳኞች ስድስት ለሶስት በሆነ ድምፅ ላለፉት አርባ አምስት አመታት በስራ ላይ የኖረውን ፖሊሲ መቀየራቸው በከፍተኛ የትምህርት ተቋማት ውስጥ በሚኖረው የትምህርት እድልና የዘር ስብጥር ላይ ምን አይነት ተጽዕኖ ይኖረዋል? ስትል ስመኞሽ የቆየ በሚኒሶታ የከተማ ምክር ቤት የፍትሀዊነት ና የእኩልነት እድል ቢሮ ረዳት ዲሬክተር የሆኑትን የህግ ባለሙያ አቶ ዘካሪያስ ኃይሉን አነጋግራለች። ወደዚያው ነው የምናልፈው። አቶ ዘካሪያስ፣ በጣም ነው የማመሰግነው። እስቲ በቅድሚያ ለምን ነበር አፈርማቲቭ አክሽን ስራ ላይ የዋለው? እንግዲህ ይሄ አፈርማቲቭ አክሽን የሚባለው ጥቁሮችና ሌሎችም ማይኖሪቲዎችና ሴቶችም በተቻለ መጠን የሚደረግባቸውን አድሎ ለማቆም በስራ በመንግስት ስራ ውስጥ እና በመንግስት ኮንትራት ውስጥ ተገቢውን ድርሻ እንዲወጡ በሚል ነበር የወጣው ከዛ ጋር በተገናዘበ ነው ቃሉ የወጣው ታዲያ እንደሚታሰበው በስራ ላይ ከዋለበት ጊዜ አንስቶ ጥቁሮች ወይም ሴቶች ተጠቃሚ ሆነዋል። የሚፈለገውን እኩልነት መፍጠር ችሏል። ይሄ ትልቅ አሜሪካ ውስጥ ትልቅ ለውጥ ከመጡት ሕጎች ውስጥ አንደኛው ነው ብሎ ነው የሚገመቱት። በተለይም በአስራ ዘጠኝ መቶ ስልሳ አራት የወጣው ሲቪል ራይትስ አክት እና ከዛ ጋር ተያይዞ የወጡ ሕጎች አሉ ያ በጣም ብዙ ረድቷል። ከዚህ በፊት ሳይቀጠሩ አድሮ ሲደረግባቸው የነበሩት ጥቁሮች፣ ስፓኒክ፣ ሴቶች እና ኔቲቭ አሜሪካኖች ስራ እንዲያገኙ በጣም በብዙ ረድቷል ነው የሚባለው። አንዳንዶቹ ግን ምንም አረዳም እንዳንጎዳቸው የሚሉ ሰዎችም እንዳሉ መገንዘብ ያስፈልጋል። እንግዲህ አሁን የጠቅላይ ፍርድ ቤቱ ዳኞች ለምሳሌ የሀገሪቱ ኮሌጆች እና ዩኒቨርሲቲዎች በቅበላ ወቅት ቀለምን መሰረት ያላደረገ መመዘኛዎችን መጠቀም አለባቸው ሲሉ ህገ መንግስቱን ይጠቅሳሉ። ከለርን፣ ዘርን መሰረት ያደረጉ መመዘኛዎች ህገ መንግስቱን ይጻረራሉ ይላሉ እና ከዚህ ረገድ ህገ መንግስቱ ምን ይላል? እንግዲህ ህገ መንግስቱ ምን ይላል የሚለውን ለማየት ወደ ታሪክ በምንሄድበት ጊዜ ይሄ ህግ የወጣው ሲቪል ወሩ ካለቀ በኋላ አሸናፊዎቹ የሰሜኖቹ ጥቁሮች ከዚህ በፊት በባርነት ውስጥ ሲኖሩ የነበሩትን ነጻ ለማውጣትና ጥቁሮች በሀገራቸው ዜጋ እንዲሆኑ ሶስት የሆኑ በጣም አስፈላጊ የሆኑ አሜሪካን የለወጡ ህጎችን አውጥተው ነበር። እነዚህም ሰርቲን አሜንድመንት፣ ፎርቲን አሜንድመንት እና ፊፍቲን አሜንድመንት የሚባሉ ናቸው። ፎርቲን አሜንድመንት አራት ክሎዝ አሉት። ከነዛ ውስጥ ማንኛውም ሰው በአሜሪካ ውስጥ ያለ በህግ ውስጥ እኩል ነው ነው የሚለው ነጥቆች መብት የሰጠው እና ይህ አፈርማቲቭ አክሽን በስራ ላይ እንዲውል ተግባራዊ እንዲያውን ካደረጉት ኮንስቲቲሽኖች ውስጥ አንቀሶች ውስጥ ይሄ አንደኛው ነው። ከስለዚህ ከአሁን ካስረዱኝ አንጻር አፈርማቲቭ አክሽኑ ህገ መንግስቱ ያስቀመጠውን መብት የሚደግፍ እንጂ የሚጻረር አይደለም። እንግዲህ እዛ ላይ ነው አሁኑ ክርክር የተደረገው አፈርማቲቭ አክሽን ስራ ላይ መዋል ከጀመረበት ጊዜ ጀምሮ ይሄ ህገ መንግስታዊ አይደለም የሚል ክርክር ያነሱ ብዙ ሰዎች ነበሩ ብዙ ድርጅቶችም ነበሩ ቢያንስ ቢያንስ አራት ጊዜ ቀርቧል ከነዚህ ውስጥ ለምሳሌ ባኪ ቨርስስ ዩኒቨርሲቲ ኦፍ ካሊፎርኒያ በሚባል አስራ ዘጠኝ መቶ ሰባ ስምንት ዓመተ ምህረት ይሄ ጥያቄ ቀርቦ ነበር ሱፕሪም ኮርት ያን ጊዜ ዘርን ያገናዘበ መመንመያ ፖሊሲ ሕገ መንግሥቱን አይጻረን የሚል ውሳኔ ወሰነ። ነገር ግን ኮታ ሳታደርጉ ሆሊስቲክ በሆነ መንገድ አጠቃላይ በሆነ መንገድ ዘርንም እንደ አንድ ክራይቴሪያ በመጠቀም ይቻላል ብሎ አፈርማቲቭ አክሽንን ደገፈ። እና እንግዲህ ይሄ በሚሆንበት ጊዜ አፈርማቲቭ አክሽን እየሸረሸረ ነው ያመጣው። በጣም ጠበቅ እያደረጉ ነው ክራይቴሪያውን እና አድማሱን በጣም እያጠበቡት ነው የመጡትን እንግዲህ አንዳንዶቹ በክርክራቸው ውስጥ ይሄ አፈርማቲቭ አክሽን በትምህርት ውስጥ የዘር ልዩነትን የበለጠ ያጠናክራል፣ አናሳ የሚባሉትን የህብረተሰብ ክፍሎች የበለጠ እንዲገለሉ ያደርጋል ብለው መከራከሪያ ያቀርባሉ። እንደ ጀስትስ ቶማስ ያሉት ጥቁሩ ዳኛ ማለት ነው። እና እርስዎ እንደ ህግ ባለሙያ ውሳኔውን እንዴት አዩት? አንደኛ በጣም ግልጽ መሆን ያለበት ቅድም ለማለት እንደሞከርኩት ሶስት ጊዜ ቀርቦ ሱፕሪም ኮርት ውስጥ አፈርሜቲቭ አክሽን የህገ መንግስቱን አይጻረርም የሚል ውሳኔ ተሰጥቶ ነበር። አሁን ለምንድን ነው እንደገና ያንን የቀለበሱት የሚባልበት ጊዜ እውነት በስራ ላይ ያለውን አስተሳሰብ አፈርማሲቭ አክሽን ለሌሎቹ ያደረገውን ጥቅም በማየት የሚያመጣውን ጉዳት በማመዛዘን የተወሰነ ውሳኔ ሳይሆን የፖለቲካዊ ውሳኔ ነው የሚሉ ሰዎች አሉ። ሙሉ በሙሉ አሁን እኩልነት አለ ወይ? እኩልነት በሌለበት ሁኔታ እኩል ያልሆኑትን ሰዎች ሂዱና በኩል ተወዳደሩ ማለት ትክክል ነው የሚል ሌላ ከባድ መከራከሪያ ነጥብ አለ። ኖርስ ካሮላይና ዩኒቨርሲቲ ወደ አርባ አይነት ክራይቴሪያ ነው ያለው። ከነዚህ መመዘኛዎች ለምሳሌ ሌገሲ አድሚሽን የሚባል አለ። ለምሳሌ ሃርቫርድ ዩኒቨርሲቲ አባት ተምሮ ከሆነ ልጁ ነጥብ ይሰጠዋል። ወላጆቻቸው ደግሞ ዘመዶቻቸው ለዩኒቨርሲቲው ገንዘብ ይሰጡ፣ ተጨማሪ ነጥብ ይሰጣቸዋል። እነዚህ በአብዛኛው ነጮች ናቸው። ኦልሬዲ ነጮች አፈርማቲቭ አክሽን ያላቸው እንደማለት ነው። እና እንግዲህ ያ በሚደረግበት ሁኔታ ለጥቁሮቹ ከዚህ በፊት የነበረባቸው ጭቆና ከማሄድ ብላለ ትንሽ ነጥብ ያ ቢሰጥ ጉዳት አለው ወይ ነው። ሌላ ደግሞ ይሄ ዳይቨርሲቲ በአንድ ዩኒቨርሲቲ ውስጥ መኖር ሁሉንም የሚጠቅም እንጂ ጥቁሮቹን ብቻ የሚጠቅም አይደለም። በዚህ ላይ ጥናት ያደረጉ ሰዎች የተለያዩ ዘሮች አንድ ላይ መማር ለዩኒቨርሲቲው ጠቃሚ ነው፣ ለህብረተሰቡ ጠቃሚ ነው፣ ክሪቲካል ቲንኪንግ አስተሳሰብ እንዲያድግ ያደርጋል። ስለዚህ ዩኒቨርሲቲ ውስጥ ዳይቨርሲቲ እንዲበዛ ማድረግ ለሁሉም ጠቃሚ ነው የሚል ክርክራለን። አሁን እንግዲህ እኩል እድል ለማያገኙ የህብረተሰብ ክፍሎች ይሰጥ የነበረው ይሄ ልዩ እድል ተነስቷል። ኮሌጆችም ዘንድሮ ተማሪዎችን ሲቀበሉ ዘርን እንደ አንድ መስፈርት መጠቀም አይችሉም። እና ይሄ በዩኒቨርሲቲዎች ውስጥ ምን አይነት ልዩነት ሊፈጥር ይችላል? ያ እንግዲህ ይሄ ለውጥ የሚያመጣው በተለይ ግልጽ መሆን ያለበት ይህ በትንሽ ዩኒቨርሲቲዎች ኮሌጆች ላይ ቢሮ ማፈርመት ባች መብዛት የለም ነገር ግን ይሄ የታወቁ አይቪሊግ የሚባል ዩኒቨርሲቲዎች ወይም ደግሞ ስቴት ዩኒቨርሲቲዎች በጣም ትልልቆቹ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቀው እንደ ሃርቫርድ ማለት ነው። እንደ ሃርቫርድ እንደ የል እንደ ፕሪንስተን ያሉ አይቪ ሊግ የሚባሉ ዩኒቨርሲቲዎች አሉ። ሌላ ደግሞ ስቴት ዩኒቨርሲቲዎች አሉ እንደ ኖርዝ ካሮላይና፣ ካሊፎርኒያ ደግሞ ያሉ እንደ በርክሊ ያሉ ዩሲኤል ያሉ ዩኒቨርሲቲዎች አሉ። እዛ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቅ። ለምሳሌ ከዚህ በፊት ካሊፎርኒያ እንዲሁ በፕሮፖዚሽን አፈርማቲቭ አክሽን እንዳይኖር ተደርጎ ነበር እና በዛን ጊዜ ለምሳሌ በርክሊ ዩኒቨርሲቲ ውስጥ የጥቁሮቹ በስልሳ ፐርሰንት ነው የቀነሰው። ዩሲኤልኤ ደግሞ በሰላሳ ነው የቀነሰው። በአጠቃላይ ካሊፎርኒያ ውስጥ የጥቁሮች እና የስፓኒክ እና የነዚብ አሜሪካን በአርባ ፐርሰንት ነው የቀነሰው። ይሄ በጣም ትልቅ ኢፌክት አለው በህብረተሰቡ ላይ እና አሁንም የሚደረገው ይሄ ሃርቫርድ ውስጥ እንዳይኖር ሲደረግ እንዲ አፈርማቲቭ አክሽን አንዳንዶቹ እንደሚገምቱት ከአስራ አራት ፐርሰንት ወደ ስድስት ፐርሰንት ዝቅ ይላል የሚል ግምት ያስቀመጡ ሰዎች አሉ፣ ተመራማሪዎች። እና ይሄ ትልቅ ነጥብ ነው። በጣም ነው የማመሰግነው አቶ ዘካያስ ጠቅላይ ፍርድ ቤቱ ያሳለፈውን ውሳኔ በተመለከተ ስለሰጡን ሙያዊ ማብራሪያ እጅግ አድርገን እናመሰግናለን። እናመሰግናለሁ። አስከትለን የምናልፈው ወደ ስፖርት ዘገባ ነው። ሰኞ እለት በተካሄደው የቦስተን ማራቶን የ33 አመቱ ሲሳይ አፈትልኮ በመውጣት ግማሹን የማራቶን ርቀት በብቸኝነት ተቆጣጥሮ አሸንፏል። በውድድሩ የፈጣን ሰዓት ክብረ ወሰን ባለቤት በመሆንም የቦስተን ማራቶንን ያሸንፈው ሲሳይ ባለፈው አመት በቫሌንሽያ 2 ሰዓት ከ02 ደቂቃ ከ00 ሰከንድ በሆነ ሰዓት ክብረ ወሰኑን ሰብሮ በመግባት አራተኛ ሆኗል። ኤቢሳ ነገሰ ከሲሳይ ለማ እና ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ረዳት ኮሚሽነር ደራርቱ ቱሉ ጋር አጠር ያለ ቆይታ አድርጓል። ወደዛው ነው የምናልፈው። አትሌት ሲሳይ ቦስተን ማራቶን ዛሬ በተካሄደው አሸንፋል ታን ነበረ ወጥተህ የሮጥከው እንደ ወጣህም ደግሞ ጨርሰዋል። እና በመጀመሪያ እንኳን ደስ ያለህ። እስኪ ስለ ውድድሩ እንዴት ቀና አብረ ደሳለን ለግብዣችሁም አመሰግናለው። የቦስተንን ማራቶን ለማሸነፍ ከመጀመሪያ ጀምሮ ፌስ ስለሌለው እንደማሸንፈው አምኝበት ስለገባው ለዛ ነው። ፈጣኝ ሀፍ ማራቶን ሮጭ አለውም ከቫሌንሻ ይልቅ እዚች ነው አሻሽዬ የሮጥኩት። ነገር ግን ከሰላሳ ኪሎ ሜትር ሀያ አምስት ኪሎ ሜትር በኋላ ያገት ውጣ ውረድ ምናምን ስለሚበዛበት ልሄድ አልቻልኩም። ሁለተኛ ደግሞ ከጠዋ ጀምሮ ብቻዬን ከአንድ ኪሎ ሜትር በኋላ ነው ልጆቹ ጥዬ ጆጆ እስከ አንድ ኪሎ ሜትር ነው አብሯቸው ኤርፖርት። ከዛ በኋላ ብቻዬን ነበር ኤርፖርት። ይሄ ደግሞ በጣም ደስ የሚል ነገር ነው። ፈጣሪ በረቶኝ እንዳሸንፍ ተደርጓል። ደስ ብሎኛል። እንኳን አብሮ ደስ አለኝ። ለኦሎምፒክ ደግሞ በሚበልጠው መዘጋጀት የግድ ይለኛል ባለፈው ቶኪዮ ላይ ያበላሸነውን ለመካስ የግድ ይለኛል። ደግሞ እንደማያሸንፍ እውነት ነው ከውስጥ እግዚአብሔርን እንደሚረዳ ነው የኢትዮጵያ ሕዝብ ያኔ በአሰኔው እንደገና ደግሞ ማግኘት የሚገባቸው ያላገኙ ስለሆነ እኛም ደግሞ በጣም ተሰምቶናል። ግ ደግሞ ካሳ ነው ጊዜ ይሄዳለሁ እንደሞ ማሸንፍ አለው። እንግዲህ አንተ አንድ ኪሎ ሜትር ብቻ ነው አብረን ሄድኩ ከአትሌቶቹ። ከዛ በኋላ እንደዚህ አይነት ውሳኔ መወሰን እጋት ውስጥ አላስገባህም ወይ? ብቻ ምንድነው አንድ ሰው እንደ አንድ ሯጭ ወይ ደግሞ እንደ ወታደር መሆን አለበት። ብቻ ስትገባ የሰላም ጦር ነው። እሱን ደግሞ በራሲ አምኔ የወጣበትን ወደኋላ መመለስ የለብን፣ ወደኋላ ማየት የለብን። እንደገና ደግሞ ይመጣሉ አይመጡም የሚለው ማሰብ የለብን። በራሲ አምኔ ከወጣ ራሲ ላይ ደግሞ ዚ መሮት የአንተ ፋንተ ነው እና እንደዛ አድርጌ ያንን ሁሉ በሀላፊነት ወስጄ ነው የወጣሁት። እንደዛውም ደግሞ እውነት ይመጣሉ ይደርስኛል፣ ድዬ ማላሰብኩ ቤ ትንሽ ከሰላሳ በኋላ ትንሽ ከብዶኝ ነበረ። አውሄዱ ከመውጣቱ መውረዱ በጣም ከብዶኝ ነበረ፣ ቀጠቅጠኝ ነበረ። ያ ነው ትንሽ እንትን ያለኝ በጣም በራሴ አምኜ ነው መጣ ኮሚሽነር ደራርቱ ቱሉ፣ እንግዲህ በወሰን ነው የምትገኘው። የኢትዮጵያ አትሌቶች በወንዶች በአንድ በአንድና ሁለት ሆነው አሸንፈዋል። ትልቅ ፉክክር ነበርና አንቺም ደግሞ በአካል እዛ ተገኝተሽ መናየሽ፣ ውጤቱንስ እንዴት አየሽ? አመሰግናለሁ እንኳን ደስ ያለን መግድቢያ አንተም እንዳልከው ሲሳይ ለማ ዛሬ በጥሩ ሁኔታ ነው ያሸነፈው። በርቀት ነው ያሸነፈው። ያው ከመጀመሪያ ነው የመጣው። እንግዲህ እንደምታውቀው የቦስተን ማራቶን ማራቶን ኮርሱ በጣም ከባድ ነው፣ ቁልቁለትና ዳገታማ ነው። እንግዲህ ምናልባት ደቦወርድ ሰማሰምታችሁ ከሆነ የሁለት ሺህ ሀያ አራት ሀያ ሀያ አራት ደረጎ የፓሪስ ኦሊምፒክ ኮርሱ በጣም ከባድ ነው፣ ዳገት የበዛበትና ቁልቁለት የበዛበት ነው። ይሄ ምናልባት ለሲሳይ ትልቅ ልምድ ሆና ነው ብዬ ነው የማስበውና እንግዲህ እንደዚሁም ከዚህ በፊት የተደረጉት ማራቶን ውድድ ከተደረጉት ማራቶን ውድድ ውስጥ ለፓሪስ ማራቶን ብንፈርጣቸው ፋይናል ለንደን እሑድ የሚደረገው የለንደን ማራቶን ማለት ከነሱ ከነሱ ብንወስዳለን። ስለዚህ በአጠቃላይ አወሴሳ ተስፋ ሰጪ ለፓሪስ ኦሎምፒክ ተስፋ መሰጥና ያሁኑ ከባድ ኮርስ ይሄንን አክል በፍቃት ከተወጣ ያንም ደግሞ እንደዚሁ እግዚአብሔር ሰላም ካረገ የተሻለ ሩጫ ከጓደኞቹ ይሮጣሉ ብለን ነው የምናስበው። በአጠቃላይ እንግዲህ ያው ከሜጀር ማራቶኖቹ የምናያቸው ልጆች የሚመጡት ልጆች ለፓሪስ ኦሎምፒክ ነው የምናየውና እንደዚሁም ደግሞ ሴቶችም ጠንከራ ተከራ ሴቶች ነበር የመጡት ሆነ ሆኖም፣ ኦብሪ እንደምታውቀው ከትራክ የመጣች ልጅ ነች። ትራክ ላይም እንደዚህ ማራቶን ላይም ትልቅ ግ ስለዚህ እሷ ድጋሜ ልታሸነፍ ትችላለች። እኛ የእኛ አትሌቶች ከአራተኛ በኋላ ነው የመጡትና በአጠቃላይ ጥሩ ነው። እንግዲህ ዋናው ነገር ያው ክልም ልጆች ዛሬ ልምድ አግኝተው ለመቀጥለው ደግሞ የተሻለ ውድ ይዘጋጃሉ ብዬ ነው የማስበውና። ደስ ብሎ ምናልባት አጠቃላይ ጋቢና ቪኦኤ ይቀጥላል። ኢትዮጵያ ሄፓታይተስ ቢና ሄፓታይተስ ሲ በተሰኙት የጉበት በሽታ ተጠቂዎች አሀዝ ከሰሃራ በስተደቡብ ካሉ የአፍሪካ ሀገራት በሁለተኛ ደረጃ ላይ እንደምትገኝ የጤና ባለሙያዎች ይናገራሉ። መፍትሄ ለማምጣት ታዲያ ትውልድ ኢትዮጵያዊቷ ዶክተር ቅድስት ኪዳኔ ባልደረቦቻቸውን በማስተባበር በቅዱስ ጳውሎስ ሚሌኒየም ሜዲካል ኮሌጅ ሆስፒታል የጉበት ንቅለ ተከላን ጨምሮ የተለያዩ አገልግሎቶችን ለመስጠት የሚያስችሉ የሙያ ስልጠናዎችና የቁሳቁስ ድጋፍ በማድረግ ላይ ይገኛሉ እሱም የተሰናዳው ዘገባ ቀጣዩ ነው። የሰሜን ካሊፎርኒያ ነዋሪ የሆኑት የጉበት ሕክምና ስፔሻሊስት ዶክተር ቅድስት ኪዳኔ ኢማም ትልቁ ህልማቸው ኢትዮጵያ ውስጥ ዘመናዊ የሆነ የጉበት ንቅለ ተከላ አገልግሎት የሚሰጥ ተቋም ማደራጀት ነው። ዶክተር ቅድስት በዚህ ጉዳይ ላይ ማቀድና መስራት ከጀመሩ አስር አመት ሆኗቸዋል። የጉበት ዶክተር ኮንክ በኋላ አዲስ አበባ ሄጄ ጳውሎስ ሆስፒታል በተለያዩ ጊዜዎች አገልግያለሁ ያለው ከዛም እዚህ መጥተው ያለንበት ጣቢያ መጥተው ሁለት ዶክተሮች ትሬን አድርገናል ፓንደሚኩና ኮቪድ ናይንቲን ከመጣ በኋላ ትንሽ አስቸግሮን ነበር ያው ለመሄድ የጉበት ትራንስፕላንቶሪ የጉበት ነቅሎ ተከላ ኢትዮጵያ ውስጥ ለመጀመር ድሮ ማሳቤ ነው እና አንድ አስር ዓመት ሆኖናል ይሄንን ስናስብ ስናበስል ፕላን ስናደርግ ማለት ነው ያው ከጤና ጥበቃ ጋር ትብብር አለበት ከጳውሎስ ካሉ ዶክተሮች ጋም ትብብር አለበት ስራው እኔም ደግሞ አብሬያቸው የሚሰራው ዶክተሮች ዋናው ዶክተር ሀሱን የሚባል የጉበት ትራንስፕላንት ሰርጅን እንደዚሁ ቲም ከኛ ጋር ሰብስቦ ኢራቅ ውስጥ የመጀመሪያ የትራንስፕላንት ፕሮግራም ከፍቷል። ልምድ አላቸው ሄደው ኢንተርናሽናል እንደዚህ አይነት የትራንስፕላንት ፕሮግራም አቋቋም እና እሱን በመጠቀም ከእነሱ ጋር ተነጋግሬ አራት ሆነን ነው አዲስ አበባ ይሄድ ነው። ጀንዋሪ ላይ ዶክተር ቅድስት አብረዋቸው የሚሰሩትን ባልደረቦቻቸውና የሚሰሩበትን ተቋም እንዲሁም ደግሞ ሌሎች ድጋፍ አድራጊዎችን በማስተባበር በቅርቡ የሕክምና ቡድንና የተለያዩ ቁሳቁሶችን በመያዝ ወደ ኢትዮጵያ የተጓዙ ሲሆን በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ውስጥ አገልግሎት ሰጥተው ተመልሰዋል። ይሄንበት ዓላማ ሁለት ነው። አንደኛ የጉበት ነቅሎ ተከላ ይቻላል ወይ፣ እውነት ይሆናል ወይ፣ ተመልሰን እንሄዳለን አብረን ሰርተን እዛ እንደርሳለን ወይ የሚለውን አሰስ ለማድረግ ነው። ሁለተኛ ደግሞ እግረ መንገዳችንን ደግሞ የጉበትና የፓንክሪያስ ሰርጅኖችን ትሬን ለማድረግ ነው። የተለያዩ ሰርጀሪዎች ሰርተን፣ ሶስተኛ ደግሞ እቃዎች ይዘን ሄደናል፣ ዶኔት የሚደረጉ አራተኛ ደግሞ ነርሶችን ትሬን አድርገናል፣ የኦፕሬሽን ሩም ነርሶችን የመጀመሪያው ፊዚቢሊቲ የሚለውን ችሎታ አላቸው እውነት መሆን የሚችላል የሚለውን ምንም ጥያቄ የለውም። አይ ቲንክ በሚቀጥሉት ዓመታት ውስጥ በትራንስፕላንት ነቅሎ ተከላ የሊቪንግ ዶነር ማለት ህይወት ያለው ሰው ሰጥቶ ዶኔት አድርጎ የሚደረገውን ልቨር ዶኔሽን ትራንስፕላንት መደረግ ይቻላል። እሱ ፊዚቢሊቲውን አሰሳ አድርገናል። ምንም ጥያቄ የለውም። መንገድ ላይ ናቸው። ያው አብረናቸው ትራምለን እዛ እንደርሳለን። ኢትዮጵያ ሄፕታይተስ ቢናሲ በተሰኙት የጉበት በሽታ ተጠቂዎች አሀዝ ከሰሃራ በስተ ደቡብ ካሉ የአፍሪካ ሀገራት ሁለተኛ ናት የሚሉት ደግሞ በቅዱስ ጳውሎስ ሚሊኒየም ኮሌጅ ሆስፒታል የጉበት የቆሽትና የሀሞት ሰብ ስፔሻሊስት ዶክተር ውለታው ጫኔ ናቸው። እውነቱ በጣም ብዙ ነው። ለዚህ ሁለት ማሳያ ልንገርሽ። አንደኛው ናሽናል ሄፓታይትስ ሰርቬይ ተሰርቶ ነበረ። በተሰራው ናሽናል ሄፓታይትስ ሰርቬ መሰረት ከሳብሳራን አፍሪካ ትልቁን የሄፓታይትስ ኢንፌክትድ ኮሚኒቲ ፕሮፖርሽነል የያዘችው ሀገር ኢትዮጵያ ነች። ሄፓታይትስ ቢ ወደ ዘጠኝ ነጥብ አራት ፐርሰንት፣ ሄፓታይትስ ሲ ወደ ሶስት ነጥብ ሰባት ፐርሰንት ኮሚኒቲያችን ኢንፌክትድ ነው። አንዱ ይሄ ነው። ሁለተኛው፣ ስለዚህ ይሄ ማለት ምን ማለት ነው? በመቶ ሀያ ሚሊየን ብታባዥው በጣም በርከት ያለ ሰው ሄፓታይትስ ቢሲ ተጠቂ ነው ማለት ነው። ሄፓታይትስ ቢሲ ደግሞ ተጠቂ የሆነ ሰው በጊዜ ሂደት ውስጥ ፌል ማድረጉና ንቅለ ተከላ መፈለጉ አይቀርም ማለት ነው። ሁለተኛው ማሳያ እኛ የጉበት ችግር ኑሯቸው ከምናክማቸው ሰዎች ለምሳሌ የጉበት ካንሰር ኑሯቸው ሪዜክሽን ወይም ደግሞ ጉበት ቆርጠን ለማከም የምናክማቸው ብዙ ታካሚዎች አሉን። ሆስፒታል ቤዝ ሬጂስትሪዎች ሪቪው አድርገን ነበረ። ሆስፒታል ላይ በሰራነው ሰርቬይ መሰረት ወይም ደግሞ ባለነ ሬጅስትሪ መሰረት ኛ ሀምሳ ፐርሰንት ታካሚዎቻችን ሄፓታይትስ ቢናሲ ምክንያታቸው ነው፣ ጉበታቸው ጠባሳ ኖሮት ካንሰር እንዲኖረው። ሀምሳ ፐርሰንት ግን ሄፓታይትስ ቢም ሲም ሳይኖራቸው ካንሰር ይዘው የሚመጡ ታካሚዎች። ይሄ ማለት ምን ማለት ነው? ሌላ አጋላጭ፣ ጉበትን የሚጎዳ አጋላጭ ምክንያት አለን ማለት ነው። ዶክተር ውለታው በአሁኑ ሰዓት በዶክተር ቅድስ ቲማን በተጀመረው እንቅስቃሴ አማካኝነት ከበድ ያሉ ቀዶ ጥገናዎች መሰራታቸውን የገለጹ ሲሆን በተጨማሪም ተቋሙ እስከ 350 ዶላር የሚያወጣ የህክምና መሳሪያ ድጋፍ መቀበሉንም ተናግረዋል። ኮምፕሌክስ የሆኑ የጉበት ኦፕሬሽኖች ነው የሰራ ነው። ኢንፋክት የጉበት ኦፕሬሽን እዚህም እንሰራለን፣ ግን ደግሞ እነሱ በመጡበት ወቅት በአጋጣሚ የሰራ ናቸው ታካሚዎች እዚህ ካለው ቲም ጋር ስናነጻጽረው ትንሽ ኮምፕሌክስ የነበሩ ከበድ ያሉ ከዚህ በፊት አንዳንዶቹ አንድ ሁለት ጊዜ ተሞክሮላቸው ሰክሰስፉሊ ኮሜንስ ማድረግ ያልተቻሉ የጉበት ኦፕሬሽኖችን የሰራ ነው። ስለዚህ እነዚህ ኦፕሬሽኖች ንቅለተከላ ለማስኬድ ያስችላል ወይስ አያስችልም ፋሲሊቲው የሚለውን ኢቫሉዌት ለማድረግ የተወሰነ እድል ተሰጥቷል። በተጨማሪም ለነርሶቻችን ለነበሩ ሐኪሞችም በዚህ በዛ በነበራቸው የአንድ ሳምንት ቆይታ ጊዜ ውስጥ ትሬኒንግ ሰተውልን ስለነበረ። ሶስተኛው የተወሰነ የቁሳቁስ ድጋፍ አድርገውልን ነበር። ለምሳሌ የጉበት ኦፕሬሽን ስንሰራ የምንጠቀምበት ሪትራክተር የሚባል አለ እና እሱን ለምሳሌ ወደ ሰላሳ አምስት ሺህ ዩኤስዲ አካባቢ የሚያወጣ እንትን ነው እሱን ይዘውልን መጥተው ነበረ እና ይሄ አሁን እኛም እየሰራንበት ነው። ዶክተር ቅድስት ከዚህ ቀደም በሰሜን ካሊፎርኒያ ያሉ ኢትዮጵያውያን የህክምና ባለሙያዎችን በማስተባበር ሰሜን ኢትዮጵያ ጦርነት ለተጎዱ ሆስፒታሎችና የጤና ጣቢያዎች ከአርባ ኮንቴነሮች በላይ የህክምና ቁሳቁሶችና መገልገያዎችንም ረድተዋል። አሁን ላይ ከቅዱስ ጳውሎስ ሆስፒታል ጋር የጀመሩት የድጋፍ እንቅስቃሴን ተቋሙ የራሱን የጉበት ንቅለ ተከላ ማድረግ እስኪችል ድረስ ለማብቃት ህልምን የሰነቀ ነው። ይህንን ለመፈጸምም ከአምስት ወራት በኋላ ከኢትዮጵያ ባለሙያዎችን ወደ ዩናይትድ ስቴትስ በማ ለማምጣት የልምድ ልውውጥ ለማድረግ እየጣሩ መሆኑንም ይገልጻሉ። እንግዲህ በጣም ሞኑመንታል የሆነ ትሪፕ ነበር። ይሄንበት ፊዚቢሊቲውን አስተሳርገን ይቻላል ተብሎ ተወስኗል። ጤና ጥበቃም ጳውሎስም እዚያ ያሉትም ዶክተሮች አክቲቭ እየሰሩ ነው። ኢንፍራስትራክቸሩ ቢውልድ እየተደረገ ነው። ከኛ ጋር ኮሚኒኬት እያደረግን ነው። ያሰብ የኔ ኔክስት ስቴፑ ሰምር ላይ የ2024 በፈረንጅ ሰምር ላይ ጳውሎስ የተለያዩ ዶክተሮችን ያው የጉበት ትራንስፕላንት ሲባል የተለያዩ ዶክተሮችን ኢንቮልቭ ያደርጋል። የሪቨር ዶክተር እንደኔ የሊቨር ሰርጅን፣ አንስቲዚዮሎጂስት አለ፣ የአይሲዩ ዶክተር አለ፣ ኢንተርቬንሽናል ሬዲዮሎጂ አለ። እና የተለያዩ መልታይ ዲሲፕሊነሪ ቲም ይባላል እኛ ጋር አምጥተን የእኛን ፕሮቶኮልና እኛ ጋር እንዴት እንደሚሰራ እንዲያዩ እሱን እያስተካከልን ነው። የጉበት ሕክምና ማዕከሉ የተለያዩ ድጋፎች እንደሚያስፈልጉት የሚገልጹት የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ባልደረባ የሆኑት ዶክተር ውለታው ጫኔ፣ የተያያዘው ስራና እቅድ ሲሳካም ማዕከሉ ከኢትዮጵያውያን በተጨማሪም በምስራቅ አፍሪካ ለየት ያለ አገልግሎት የሚኖረው እና የገቢ ምንጭ የሚሆን ነው ይላሉ። በቅርብ እንኳ ማን ማቃቸው ሁለት ሐኪሞች ንቅለ ተከላ ሰርተው መጥተዋል። የጉበት ውጭ ሀገር ሲሄዱ አንድ ሰው አንድ ታካሚ እስከ አምስት ሚሊዮን የኢትዮጵያ ብር ወጪ ያወጣል። ይሄ ምልሽ ጀስት ፎር ኢሚዲት ኬሪ ኦፕሬቲቭ ንቅለ ተከለዋ እንትን ብላ ሆስፒታል እስከሚቆዩበት ጊዜ ያለ ወጫቸው ነው። ኢትዮጵያ ውስጥ ብንሰራላቸው ግን በዛ ቢባል ሁለት ሚሊዮን ብር ከአንድ ነጥብ አምስት ከሁለት ሚሊዮን ብር በቂያቸው ሊሆን ይችላል። ስለዚህ ዋንሰርድ ወጫቸውን ነው እዚህ ሊያወጡ የሚችሉት፣ ቱሰርዱን እንቆጥብላቸዋለን ማለት ነው ከዛ ደግሞ ይሄንን ድሆችን ደግሞ ሰፕልመንት ማድረግ የሚያስችል ሲስተም ብንገነባ የሶማሌ ዜጎች መጥተው ሲታከሙ እነሱ እኛ ጋር የሚከፍሉትን ክፍያ የእኛ አገር አቅም የሌላቸው ሰዎች የሚረዱበት እንትን መፍጠር ይቻላል። ዶክተር ቅድስት ኪዳኔ እማም እና ዶክተር ውለታው ጫኔ ይህን ሰፊ ስራ ለማሳካት አሁን ላይ ተጨማሪ የባለሙያና የገንዘብ ድጋፍ እንደሚያስፈልግ ገልጸው በተለያዩ የዓለም ክፍል ያሉ በጎ ፈቃደኛ የህክምና ባለሙያዎችና ለጋሾች እንዲሳተፉ ጥሪ አቅርበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ብ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪያ ማህሪክ ፌስቡክ ገጽ ላይ እንዲሁም ደግሞ ድረ ገጽ ላይ በመግባት ለጋቢና ብ ያላችሁ አስተያየታቸውን አስቀምጡልን። እንዲሁም ደግሞ ስልክ ጦሮቻችሁን ብትተውልን እኛም ደውለን ከእናንተ አስተያየት እንሰበስባለን። አብራችሁን ስለሆናችሁ እናመሰግናለን። የመጨረሻውን ዘገባ ላስተዋውቅ። ሰሜናዊ ናይጄሪያ የሽብርተኛው እስላማዊ ቡድን ቦኮ ሀራም ታጣቂዎች ሰዎች በመቶዎች የሚቆጠሩ ተማሪ ልጃገረዶችን ከጠለፉ አስር ዓመታት ተቆጠሩ። ከዚያ ወዲህ ብዙዎቹ ተጠላፊዎች ራሳቸው ከጠላፊዎቻቸው እጅ አምልጠዋል ወይም ደግሞ የጸጥታ ኃይሎች አስለቅቀዋቸዋል። ሰማንያ ሁለት ልጃገረዶች ግን አሁንም በጠላፊዎቻቸው ቁጥጥር ስር ናቸው። የልጃገረዶቹ እጣ ፈንታ በአንድ ወቅት ጠንካራ በነበረው ልጃገረዶቻችንን እናስለቅቅ ከተባለ ተሟጋች ቡድን ጋራ ዳግም ማንሰራራት ጋራ ተቆራኝቷል። በወቅቱ የቡድኑ እንቅስቃሴ በዓለም አቀፍ ደረጃ ትልቅ ትኩረትን አግኝቶ እንደነበረ ያወሳው የቲሞቲ ኦቢዙ ከአቡጃ ያጠናቀረው ዘገባ ተከታዩ ነው። ይህ ህዝባዊ መናፈሻ በአንድ ወቅት የተስፋና የጽናት ድባብ የሰፈነበት ነበር። ዛሬ ግን ልክ ከአስር ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 14 2014 ዓ ም ከናይጄሪያ ቺቦክ ሁለተኛ ደረጃ ትምህርት ቤት ከተጠለፉት 276 ተማሪ ልጃገረዶች መካከል አሁንም በጠላፊዎቻቸው እጅ ያሉት 82 ልጆች ትዝታና እነርሱን ለማስለቀቅ የሚደረገው ጥረት መታሰቢያ ሆኗል። እስካሁን ካልተለቀቁት የቺቦክ ልጃገረዶች መካከል አንዲቱ የኒኬኬ ሙታ የእህት ልጅ ነች። በየቀኑ ሲነጋም ሲመሽም የእህታችን ልጅ ከእኛ በመለየቷ እናዝናለን። አንዳንዶቹ ልጆች ተገድለዋል የሚል ወሬ ሰምተናል። መንግሥት የሞቱትን ልጆች እንዲያሳውቀን ወይም ስም ዝርዝሩን ያውጣና እርማችንን እንድናወጣ በመወትወት ላይ ነን። የቺቦክ ልጃገረዶች ጠለፋን ተከትሎ ልጆቻችንን እናስለቅቅ በሚል ስያሜ እንቅስቃሴ ተጀመረ። ያኔ ተሟጋቾች በየቀኑ በዚህ መናፈሻ ይሰበሰቡ ነበር። የእነሱን እንቅስቃሴ ተከትሎ በዓለም አቀፍ ደረጃ ልጃገረዶቹን ለማስለቀቅ ዘመቻ ተጠናክሮ ቀጥሎ ነበር። ዛሬ ግን ዘመቻው ተቀዛቅዟል። አለን ማናሲ የቺቦክ ማህበረሰብ ቃል አቀባይ ናቸው። እንዲህ ይላሉ። in the struggle when the bring back our girls started በአሁኑ ጊዜ ትግሉ ተዳክሟል። ልጆቻችንን እናምጣ የሚለው ዘመቻ በተጀመረበት ጊዜ በዓለም አቀፍ ደረጃ ተሰሚነት እያገኘ ነበር። ብዙ ምላሽ አግኝተዋል። የውጭ መንግስታት ሳይቀሩ ናይጄሪያን ለማገስ ዝግጁ ሆነው ነበር። ከአስር ዓመታት በፊት ከተጠለፉት የቺቦክ ልጃገረዶች ውስጥ እስካሁን አንድ መቶ ዘጠና አራቱ ገሚሶቹ ራሳቸው ከጠላፊዎቻቸው እጅ እያመለጡ፣ ገሚሶቹም መንግስት ከጠላፊዎች ጋር ተደራድሮ ተለቀው ወደ ቤተሰባቸው ተመልሰዋል። ኖ አሁንም ናይጄሪያ ውስጥ የጅምላ እገታ በሰፊው ነው የሚካሄደው። አምነስቲ ኢንተርናሽናል እንዳስታወቀው ከቺቦክ ልጃገረዶች ጠለፋ ወዲህ 17 ጠለፋዎች ተፈጽመው ቢያንስ 1700 ተማሪዎች ከትምህርት ቤታቸው ተጠልፈው ተወስደዋል። በቅርብ ጊዜያት የደረሱት ጥቃቶች በታጠቁ ሽፍቶች የተፈጸሙ ሲሆኑ ብዙውን ጊዜም ብዛት ያለው ማስለቀቂያ ገንዘብ የሚጠይቁ ናቸው። የናይጄሪያ ባለስልጣናት በበኩላቸው አሁንም በአጋቾች እጅ ያሉትን ሰዎች አረሳ ናቸውም ይላሉ። if it was we're using the conventional method of fighting we would have entered all the communities and flattened everything በተለመደው መደበኛ የውጊያ ስልት ከተጠቀምን በየማህበረሰብ ውስጥ እየገባን ሁሉን ነገር አውድመን እንደገና እንደ አዲስ መጀመር ይኖርብናል። ያንን ማድረግ አንችልም። ምክንያቱም ሰዎችን ካለ ውዴታቸው በግድ የያዙ መንግስታዊ ያልሆኑ አካላት እንዳሉ እናውቃለን። በከፍተኛ ጥንቃቄ መንቀሳቀስ አለብን። በተለያየ ጊዜ ልናጠቃ ሄደን በስፍራው ሲቪሎች መኖራቸውን ስናውቅ ጥቃቱ እንዳይካሄድ ያደረግንበት አጋጣሚ አለ የተጠላፊዎች ቤተሰቦችና ልጆቻችንን እናስለቅቅ የተባለው ዘመቻ አስተባባሪዎች ግን ይህንን አይቀበሉም። የፖለቲካ ባለስልጣናቱ ችግሩን ለመፍታት ፈቃደኝነቱ የላቸውም በማለት ያማራሉ። ትናንት እሁድ የቺቦክ ተማሪ ልጃገረዶች ጠለፋ አስረኛ ዓመት መታሰቢያ ተካሂዷል። በስነ ሥርዓቱ ላይ አሁንም በጠላፊዎች እጅ ያሉት ልጃገረዶች ታስበዋል። ከዘመቻው አስተባባሪ መሪዎች አንዷ ፍሎረንስ አዘር እንዲህ ሲሉ ተናግረዋል። የሚያሳዝነው የቺቦክ ልጃገረዶች ጠለፋ በኋላ በተደጋጋሚ ጠለፋ ይካሄድ ጀመር። መንግስት የቺቦክ ልጆችን ጠላፊዎች ለፍርድ ለማቅረብ ፈቃደኛ ባለመሆኑ በሀገራችን የጠለፋ ኢንዱስትሪው ደርቷል። የቺቦክ ማህበረሰብ ቃል አቀባይ አለን ማናሴም የሚሉት አላቸው ሳድኒ የሚያሳዝነው ደግሞ አስፈላጊውን እርምጃ መውሰድ የሚገባቸው ሰዎች በተለይም የየጸጥታ ተቋማቱ ለመግባት አስቸጋሪ ወደሆኑ ቦታዎች ተወስደዋል የሚል ሰበብ ሲሰጡ ይሰማሉ። ሽብርተኞቹ መግባት ከቻሉ የጸጥታ ኃይሎቻችን እንዴት ነው የሚያቅታቸው? ኢንኬኬ ሙታህና ሌሎችም ቤተሰቦች ልጆቻቸው ወደ ቤት እንዲመለሱ እየተጠባበቁ ነው።